ሰላም እንዴት ዋላችሁ? ከዛሬው ዜና ጋር ይብሳ ወደላ ዩኒቨርስ እንደ ገዢ እንደገለጹት በክፍለ ግዛቱ ውስጥ ያለው አጠቃላይ ሕዝብ እንደ አፕሪል ወይም ግንቦት መጀመሪያ ኮቪድ ስራይጤን ክትባት መውሰድ ሊጀምር ይችላሉ። ፔሪ ከብ ጆንስ እና ጆንስን አዲስ ክትባት ማጽደግን ጨምሮ መጠኖችን ለመጨመር መወሰዱን አምነዋል። ግዛቱ ከ50 እስከ 64 ዓመት እድሜ ያለው ክትባት የሚጀምሩ ሲሆን ከዚያ ደግሞ ከ16 እስከ 40 ያካትታል። ግዛቱ አሁን ከ ስድስት ነጥብ አምስት ፐርሰንት የሚሆን የነበራስካ ህዝብ ቁጥር ሁለቱንም የሚያስፈልግ ክትባቶች አግኝተዋል። ነበራስካ የተቀበለውን ክትባት መጠን በ ሰባ አራት ፐርሰንት ገደማ አስረጭቷል። እስከ ደቡብ አይዋ ድረስ አንድ ወይም ከዚያ በላይ ክትባት ከተቀበሉ ነዋሪ ጋር ወደ 11 ፐርሰንት የሚሆኑ በክፍለ ግዛቶች መካከል በ ሀያ ሰባተኛ ደረጃ ላይ ናቸው። ባይዋ ውስጥ ሀውስ እና የሴኔት ሪፐብሊካኖች የምርጫ ጊዜውን በ29 ቀናት ወደ አስራ ስምንት የሚያሳጥር እና በክልሉ የምርጫ ህጎች ላይ ሌሎች ሰፋፊ ለውጦች የሚያደርግ ረቂቅ ህግን በፍጥነት በፍጥነት እየተከታተለ እንደሆነ ገልጿል። ለህዝብ ስብሰባ ለመስማት ከሰኞ ምሽት የታቀደ ሲሆን ምክር ቤቱ በመጪው ርቦ ወዲያውን በሂሳብ ላይ ድምጽ መስጠት ይችላል። ይህ ከጊዜ አወጣት ህግን ለማጽደቅ ከተለመደ በጣም ፈጠን ነው። ሶስቱን ሱላን ግዛቶችን ጨምሮ ከ10 ሜዳዎች ምዕራብ ግዛት ገጠራማ አካባቢ ኢኮኖሚ ቀስ በቀስ እየተሻሻለ መሆኑን የባንኮች አዲስ መረፋ ጥናት አመልክቷል። ሆኖም ስራው ባለፈው አመት የኮሮና ቫይረስ ወረርሽኝን ከጀመረ በፊት ከነበረው ደረጃ በታች ነው። የክልሉ አጠቃላይ መረጃ ተጠቃሚ ከጥር 252 ጀምሮ በየካቲት ወር ወደ 53.8 አድጓል። ከ50 በላይ የሆኑ ውጤት እያደገ መምጣቱንም ያሳያል። አመሰግናለሁ።